ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። የምንገኘው በአጭር ሞገድ በ22 እና በ25 ሜትር ባንዶች ከምሽቱ 3 ሰዓት እስከ 4 ሰዓት ነው። የምሽቱ አስተናጋጃችሁ ሄኖክ ሰማግዜር ነኝ። በኢትዮጵያ ወቅታዊ የፖለቲ አድማጮች የቅዳሜ ምሽት ፕሮግራማችንን ጀምረናል። አሁን የዓለም ዜናውን አሰማለሁ። የቆንጅታዬ ነኝ። የዩክሬን ፕሬዚደንት ፔትሮ ፖሮሼንኮ ክሪሚያ የዩክሬን አካል ነበረች ወደፊትም ትሆናለች ሲሉ ተናገሩ። ዩክሬን ከሶቪየት ህብረት ከተገነጠለች ወዲህ አምስተኛ ፕሬዚደንቷ የሆኑት ፖሮሼንኮ በቃለ መሀላ ስነ ስርአታቸው ላይ ባሰሙት ንግግር ሩሲያ ክሬሚያን በኃይል ከግዛቷ መቀላቀሏን የምቀበለው አይደለም ብለዋል። ሞስኮ ወደ ጥቁር ባህሯ ልሳነ ምድር ወታደሮቿን ልካ በመጋቢት ወር እንደተቆጣጠረቻት የሚታወስ ነው። አዲሱ የዩክሬን መሪ በምስራቁ የሀገሪቱ ክፍል ተገንጣይ የሩሲያ ወገንተኞች ከመንግስቱ ኃይሎች ጋር በሚዋጉበት አካባቢ ከሚኖረው ህዝብ ጋር ንግግር እንከፍታለን ሲሉ ቃል ገብተዋል። መሳሪያ ለሚያስቀምጡ ተዋጊዎች ምህረት እንሰጣለን ውጊያውን ለማስቆምም እንደራደራለን ሲሉ ቃል ገብተዋል። ባለፈው ወር በተካሄደው ፕሬዝደንታዊ ምርጫ ፖሮሼንኮ ሀያዎቹም ተፎካካሪዎቻቸው ካገኙት ጠቅላላ ድምጽ የበለጠ አግኝተው ነው ያሸነፉት። አሁን ሀገሪቱን ካለችበት የምጣኔ ሀብት ችግርና ከሩሲያ በሚያዋስነው ድንበር ከሚካሄደው ሁከት ወደሚያላቅቅ አቅጣጫ መምራት ይኖርባቸዋል። በዚህ የፖሮሼንኮ ቃለ መሀላ ስነስርዓት ላይ የዩናይትድ ስቴትስ ምክትል ፕሬዝደንት ጆ ባይደን እና ሪፑብሊካኑ ሴኔተር ጆን መኬን ተገኝተዋል። በምዕራብ አፍሪካ ውስጥ የተቀሰቀሰው የኢቦላ ወረርሽኝ ገና በቁጥጥር ስር አልዋለም ሲሉ ኤክስፐርቶች ተናገሩ። ወረርሽኙ ባለፈው የካቲት ወር በተቀሰቀሰባት በደቡብ ምስራቅ ጊኒ እስካሁን ከሁለት መቶ በላይ ሰዎች ገሏል። ካለፈው ግንቦት ወር ጀምሮም በአጎራባች ሴራሊዮን ከተቀሰቀሰ ወዲህ በርካታ አዳዲስ የቫይረሱ ተያዦች መገኘታቸው ተዘግቧል። በበሽታው የተያዘ ሰው ሕይወቱ ካለፈን በኋላ ጭምር በሰውነት ፈሳሹ ንክኪ የሚተላለፈው ወረርሽኝ በአንዳንድ አካባቢዎች በአዲስ መልክ እየተቀሰቀሰ በሌሎች ባልነበረባቸውም አካባቢዎች እየታየ መሆኑን የተዘገበው ላይቤሪያ በአንድ ወር ውስጥ አዲስ ተያዥ ሪፖርት አላደረ ደረገችም የአገሪቱ የጤና ጥበቃ የመከላከያ ክፍል ረዳት ሚኒስትር ህዝቡን ስለ አንዳንድ ባህላዊ ልማዶች ጎጂ ስለሆኑ ማስተማር ላይ አትኩረናል ብለዋል። በኢራቅ ምዕራባዊ አምባር ክፍለ ሀገር ታጣቂዎች በአንድ ዩኒቨርሲቲ ላይ ጥቃት አድርሰው በርካታ ተማሪዎችን አገቱ። የጸጥታ ኃይሎች ግቢውን ከታጣቂዎች ለማስለቀቅ ተኩስ ከፍተዋል። ፖሊሶች ሲናገሩ አጥቂዎቹ ዛሬ ቅዳሜ ጧት ራማዲ ክፍለ ሀገር አምባር ዩኒቨርሲቲ ግቢ ጠባቂዎች ላይ ተኩስ በከፈቱበት ወቅት ግቢው በተማሪዎች ተሞልቶ እንደነበረ ተነግሯል። ዩናይትድ ስቴትስ ከኢራን ጋር ስለ ኒውክሌየር መርሃ ግብረዋ የሚነጋገሩ ሁለት ከፍተኛ ዲፕሎማሲያዊ ባለስልጣናትን ወደ ጄኔቫ ልትልክ መሆኗ ተገለጠ። ምክትል የውጭ ጉዳይ ሚኒስትር ዊሊያም በርንስ ና ዋናዋ የዩናይትድ ስቴትስ ከኢራን ጋር ተደራዳሪ የፖለቲካ ጉዳዮች ረዳት የውጭ ጉዳይ ሚኒስትሯ ዌንዲ ሸርመን የፊታችን ሰኞ ና ማክሰኞ ከኢራን ባለስልጣናት ጋር ተገናኝተው ይወያያሉ ተብሏል። በመጨረሻም በሰሜን አፍጋኒስታን የጎርፍ አደጋ ደርሶ ከ ሀምሳ በላይ ሰዎች ገደለ፣ በመቶች የተቆጠሩ ጠፍተዋል ሲሉ የአካባቢው ባለስልጣናት አስታወቁ። የሞቱ ሰዎች ቁጥር ይጨምራል የሚል ስጋት እንዳለ የባክላን ክፍለ ሀገር ባለስልጣናት አስታውቀዋል። ከሰለባዎቹ መካከል በርካታ ሴቶችና ህጻናት ያሉባቸው መሆኑን ባለስልጣናቱ አስታውቀዋል። አድማጮች አሁን ወደ ቀሪው ዝግጅት፣ ወደ ምሽቱ ዝግጅት እንሻገራለን። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። የምንገኘው በአጭር ሞገድ በ22 እና በ25 ሜትር ባንዶች ከምሽቱ 3 ሰዓት እስከ 4 ሰዓት ነው። የምሽቱ አስተናጋጃችሁ ሄኖክ ሰማእግዜር ነኝ። በኢትዮጵያ ወቅታዊ የፖለቲካ ጉዳይ ላይ ያተኮረ ቅንብር ነው። ባለፈው ሳምንት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሰጡትን ጋዜጣዊ መግለጫ ተንተርሶ የተካሄደ ውይይት ነው ተከታዩ። ታዲያ በውይይቱ የሚሳተፉት የፖለቲካ አስተያየታቸውን የሰነዘሩት በኢትዮጵያ ፓርላማ ብቸኛው የተቃዋሚ አባል አቶ ግርማ ሰይፉና ሙያዊ ትንተና የሚሰጡን ደግሞ የአዲስ አበባ ዩኒቨርሲቲው የፖለቲካ ሳይንስ ትምህርት ክፍል ኃላፊ ዶክተር ካሳሁን ብርሃኑ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ውይይቱ ሚኒስትሩ ሌላም ትችት ያቀርባሉ። ሁለት ጫፍ ነው ያሉትና የድሮውን ቁስል እየቆሰቆሱ ይላሉ። አንዳንድ በአለመግባባት የሚታዩ በሁለት ብሔረሰቦች መካከል ወይም በተለያዩ ቋንቋ ተናጋሪዎች መካከል የቀደመ ታሪክን እያመጡ የሚፈጠሩ ግጭቶችንም ሲተቹ እናያለን። ከዚህ ቀደም ብዙ ጊዜ የሚነሳ አይደለም እና እሱንስ እንዴት ይመለከታሉ? ይህም መኖሩን ማወቅ እሱ ጥሩ ነገር ነው። ችግሩ ካወቁ እኮ በመፍትሄው ግማሽ መንገድ እንደቀረብን የምናውቀው ነገር። አሁን የድሮ ቁስል እየቀሰቀሱ የሚባሉት ውስጥ እኔ ድሮ ተደርገዋል የሚባሉ ነገሮች ቢነገሩ፣ ቢወሩ እንደ ታሪክ ተጽፈው ምንም ነገር ሆነው ቀርበው ቢሆን እኔ ችግር የለብኝም። ችግሩ አሁን ያለው ሰው ልክ የዛን ጊዜ ጉዳት የደረሰበት እሱ መሆኑን ተቀብሎ ከዛ በኋላ ደግሞ በተቃራኒው ሌላኛው ደግሞ አድራሹ አድርጎ አይቶ ሂሳብ ማወራረድ አይነት ነገር አለው። ይሄ ባለኝ አነስተኛ የታሪክ እውቀት የትም ሀገር አውሮፓም በአሜሪካም የነበሩት የሀገር ምስረታ ታሪኮች ስጦታ እየተሰጣጡ አልነበረም። አገር ሲመሰርቱ የነበረው አሜሪካ የምትባለን ትልቅ ሀገር ለመመስረት እነ አብርሃም ሊንከን የከፈሉትን ዋጋ ማስታወስ ያስፈልጋል። የዛን ጊዜ እነ አብርሃም ሊንከን ያደረጉትን ነገር ቆጥሮ እነሱን አሁን ወንጀለኛ ናቸው፣ እንደዚያ ጦር አሰማርተዋል፣ ምናምን ብሎ መክሰስ የሚቻል ከሆነ ሁሉም ቦታ ላይ እንዲህ ማድረግ ይቻላል። ግን ያደረሱት ጥፋት ካለ በዚህ ጊዜ እዚህ ቦታ ጥፋት ደርሷል፣ በዚህ ቦታ የደረሰው ነገር ላይ ባይደርስ ጥሩ ነበረ፣ እንደዚህ ባይባል ጥሩ ነበረ ሊባል ይችላል። አልሆነ ካልሆነ ግን በዚህ ጉዳይ ነው የምንስማማውቃልን ምን ይልቅ ከአዋሽ በላይ ብቻ ነበረ መቆየት የነበረባቸው ኢትዮጵያ ሞያሌ ሌጋ ማድረሳቸው ምን ጥፋተኛ ናቸው ብሎ ማለት ይቻላል። እኔ ግን እንደ አንድ ኢትዮጵያዊ ትልቅ ኢትዮጵያን እንደሚያስብ ሰው ግን ምኒሊክ ሞያሌ ጋር ሌጋ ማድረሳቸው ጥሩ ነበር። ተቃዋሚዎችን አስመልክቶ ጠቅላይ ሚኒስትሩ የሚናገሩትን ደግሞ እንስማ። አቶ ግርማ፣ አንዳንዶቹ የፖለቲካ ፓርቲዎች ሕጋዊና ሕገወጥ ነገር እያጣቀሱ አንዳንዴም ከጸረ ሰላም ኃይሎችና ከአሸባሪዎች ጋር እየተመጋገቡ የሀገርን ሰላምና የሀገርን ጸጥታ ለማበላሸት የሚሄዱበት ሁኔታ ይታያል። ይሄ ትልቅ ተግዳሮት ነው። ይሄ ተግዳሮት ትምህርት እየተወሰደበት የመጣም ቢሆን አሁንም ያላቆሙ አሉ። ስለዚህ እነዚህ ማቆም አለባቸው። ካላቆሙ ለዲሞክራሲ ስርዓት የሚያደርጉት አስተዋጽኦ ዝቅተኛ ነው የሚሆነው። መንግስት ደግሞ የእነዚህ መፍትሄ የመስጠት ግዴታ አለበት። ጠቅላይ ሚኒስትሩ ዝርዝር ባይሰጡም አንዳንድ ተቃዋሚዎች ባሉት ለዲሞክራሲ ሂደት ፈተና ነው ያሉትን ነው የገለጹት። እኔ አንደኛ መብትም ያላቸው አይመስለኝም። ሰዎች ወንጀል እየሰሩ ህገወጥ ነገር እያደረጉ እያዩ መተው ለዲሞክራሲያዊ ስርዓት ግንባታ ነው ብሎ ማለት አይቻልም። ማንኛውም ፓርቲ ምንም አይነት ይሁን እንደ ፓርቲ ይህንን ነገር እያደረገ ከሆነ ይሄ ምንም አማራጭ የለውም። ፓርቲው እንደ አካል እያደረገው ካልሆነ እና ፓርቲ ውስጥ ያሉ ሰዎች የፓርቲ ባርኔጣ አድርገው ይሁን በግላቸው ይሁን ሕጋዊና ሕገወጥ ነገር እየቀላቀሉ ካገኙ እነዚያን ሰዎች በማስረጃ አረጋግጠው ፍርድ ቤት ሊወስዷቸው ይችላሉ። ፍርድ ቤት የሚበይነውን ይበይናል። ይሄንን ለዲሞክራሲያዊ ስርዓት ግንባታ ብሎ እነዚህን እያስታመምን ብላበ የሚሉት ውሸታቸው ነው። የቱ ላይ ነው ሀሰትነቱ? አቶ ግርማ ተደርጓል ያሉት ላይ ነው ወይ? ተደርጓል የሚሉት ነገር እውነት ከሆነ ይህንን እኮ አለማድረግ እኮ የመንግስትን ኃላፊነት አለመወጣት ማለት እኮ ነው። ግን እስከ ዛሬ እንደሚያደርጉት በሀሰት ወንጅለው እስር ቤት እያስገባሉ። ስለዚህ ይህንን በሀሰት ወንጅሎ እስር ቤት ማስገባት ከሆነ ሊቀጥሉበት ይችላሉ። ከዛ ውጭ ግን ሪል የሆነ የዚህ አይነት ስጋት እየፈጠሩ ያሉ ካሉ ለእኛም ልናቃቸው ይገባል። እኛ ደግሞ እንደምታውቀው የደህንነት መስሪያ ቤት የለንም። እያንዳንዱን የፖለቲካ ፓርቲ አባል የሆነን ኢትዮጵያዊ እየተከታተልን ከማን ጋር ነው የሚሰራው፣ ምንድን ነው የሚያደርግ ልንል አንችልም። የሚሰጠንን መረጃ ነው የምንወስደው። በመርህ ደረጃ ህጋዊና ህገወጥን የሚቀላቀል አይደለም። ሁለት ህጋዊ ፓርቲዎች ውስጥ አባል መሆን አይቻልም። ስለዚህ እኛ በምናውቀው ልበል አንድ ሰው ሁለት ፓርቲ ውስጥ እንኳን አባል መሆን አይችልም እንኳን ህጋዊና ህገወጥን ነገር እየቀላቀለ ማለት ነው። እንደ ፓርቲ የማይደረጉ ሰዎች የሚያደርጓቸው ነገሮች ካሉ ይሄንን በመረጃ አስደግፈው እርምጃ የመውሰድ ይችላሉ እና የመንግስት ኃላፊነትም ጭምር ነው። ይሄንን ሳያደርጉ ቀርተው ግን ኢትዮጵያ አደጋ ቢደርስባቸው ተጠቀ ተጠያቂነት አይደሉም እነኚህ ተጠያቂነት ኖርባቸው ይገባል። የሚሏቸውን ፓርቲዎች እና ተጠያቂ የሚያደርገውን ድርጊት ግን እርስዎ የሚያውቁት ነገር አለ ወይስ በጠቅላላ ደረጃ ነው አሁን እየመለሱ ያሉት? እኔ በጠቅላላ ነው እንጂ በዚህማ ማ ብናቅመ በቀጥታ እናወግዛለን። ተገቢም አይደለም ትክክልም አይደለም ብለን አቋም እንወስዳለን። ለምሳሌ የሆነ ነገር ምናምን ሲሉ እንትናና እንትና ብለው የሚጽፏቸው እናያለን። ያለ ስም ስትጠራ ቤት ካልክ ችግር ነው ብዬ ነው እንጂ አይጋ ፎረም ላይ የሚጽፉትን ወይም ሌሎች ዌብሳይቶቻቸው ላይ የሚያደርጉትን ነገር ስታይ የእኛንም ፓርቲ ጭምር የሆነ ጅሉ ሰዎች አሉ። ግን ማስረጃ ካላቸው የማንንም ፓርቲ ማንንም ግለሰብ ወይም ደግሞ ፓርቲውን እንደ አካል ማስረጃ ካላቸው ሕግ ፊት አለማቅረብ ይቀጥ ኢትዮጵያ፣ ወቅታዊ ጉዳዮች ባለፉት 23 ዓመታት ኢህአዴግ በተጓዘባቸውና አከናወንኩ ባላቸው ርዕሰ ጉዳዮች ላይ ነው አስተያየት የሰጡን። ሌሎች ተዛማች ርዕሶችን ይዘን መልሰን እንደምናገኘው ተስፋ አድርጋለሁ። አቶ ግድማ አስተያየቱ፣ በኢትዮጵያ ፓርላማ የተቃዋሚ ወኪል ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ እና በተችዎቻቸው ከሚቀርቡ እንደ አንዳንድ ነጥቦች ላንሳለው ዶክተር ካሳ መሰረታዊ በሚሏቸው በተለይ ሰብአዊ ልማትን፣ የፍትህ ተደራሽነትን፣ የሀብት ክፍፍልን ቁልፍ ጉዳዮች አንስተዋል። በመድብ ለ ፓርቲ ስርዓት ግንባታውም ጠንካራ የተቃዋሚ ፓርቲዎች መኖራቸው፣ የፖለቲካ ነጻነት መኖር፣ የሰብአዊ መብት መከበር የፕሬስ ነጻነት መኖር፣ ኢህአዴግ በአለም አቀፍም በአገር ውስጥም ባሉ ሁኔታዎች መጀመሪያ አመታት ከነበሩትም ጭራሽ ቀድሞ ከነበረውም እያቆለቆለ ነው፣ ወደ አዘቅት ውስጥ እየገባ ነው የሚል ጠንካራ ትችት ከሚቀርብባቸው ናቸው። እንዴት ይመለከቷቸዋል? እና ዋናዎቹም ብናይ የፖለቲካ ነጻነት፣ የሰብአዊ መብት መከበር እና የፕሬስ ነጻነት በዋናነት ብናይ ኢህአዴግ ስልጣን በያዘ በመጀመሪያ አመታት መልካም የሚባሉ ጅማሪዎች እና ብዙ ተስፋ ያጫሩ አንዳንድ እንቅስቃሴዎች የታዩበት ሁኔታ ነበረ። ከተወሰነ ጊዜ በኋላ ግን እነዚህ የማሽቆልቆል የመቀልበስ ሁኔታ በስፋት የሚታይባቸው ናቸው። ለምሳሌ ከሽግግሩ ጊዜ ጀምሮ የመደራጀት መፍትን ሳንሱርን የማንሳት ና የፕሬስ ነጻነትን የማክበር መልካም ጅማሪዎች የታዩባቸው ሁኔታዎች ነበሩ። ከተወሰኑ ጊዜያት በኋላ እነዚህ በተለያዩ ምክንያቶች መነሻነት የመቀልበስ መቀጨጭ ሁኔታ እየታየባቸው ሄደበትን ሁኔታ ማየት እንችላለን። ሰብአዊ መብትንም በተመለከተ እንደምናስታውሰው ኢህአዴግ ስልጣን የያዘ የተባበሩት መንግስታት የሰብአዊ መብትን ኮንቬንሽን ፈርሟል። የሀገሪቱ የህግ አካል አድርጓል። በዚህ ረገድ ብዙ ተስፋ የተጣለበት ሁኔታ ነበረ። ይሄ ሁኔታ ግን እንደተጀመረው ሊቀጥል የቻለ አይመስለኝም። በግምት ፍርድ ቤቶቻችን በተለይ ከመንግስት ጋር በሚደረጉ ግንኙነት ሳቢያ የሚፈጠሩ አለመግባባቶችን አስመልክቶ በነጻነት የፍትህ ስርአት ነጻነት ጎልቶ የታየበት ሁኔታ የለም። አንጻራዊ የሆኑ በአንዳንድ በኩል በቅርጽ ብቻ የተወሰኑ መሻሻሎች መኖራቸውን ግን መካድ ይቻላል። የፕሬስ ነጻነትን አስመልክቶስ ምን ይላሉ? የቅርብ ሰሞኑን ኢንተርኔት አምደኞች ጨምሮ ጋዜጠኞች በብዛት ከሀገር ወጥተው መኮብለል ና በእስር ቤት መገኘታቸውን ዓለም አቀፍ የፕሬስ ነጻነት ታጋዮችም የሰብአዊ መብት ተከራካሪዎችም የኢትዮጵያን መንግስት የሚከሱበት ነው። የኢትዮጵያ አጋር የሚባሉት እንደ ዩናይትድ ስቴትስ ና የአውሮፓ ህብረት የመሰሉትም ጠንካራ ትችት ያቀርባሉ። በእርግጥ የንግግር ነጻነት የፕሬስ ነጻነት እንዲከበር ኢትዮጵያ የፈረመቻቸውን ዓለም አቀፍ ድንጋጌዎች ጭምር እንድታከብር የሚጠይቁ ህገ መንግስቱን እንድታከብር የሚጠይቁ ትችቶች ይቀርባሉ። በዚህ ረገድ እንግዲህ እንደተባለው በመንግስት በኩል የሚቀርቡ ክሶች አሉ። የሚወሰዱ እርምጃዎች ድጋፍ ይሆናሉ የሚባሉ የሚቀርቡ ክሶች አሉ። በሌላ በኩል ደግሞ መንግስትን በዚህ በሰብአዊ መብት ጥሰት፣ በፕሬስ ነጻነት ጥሰት የሚከሱ ደግሞ የሚያቀርቧቸው ሁኔታዎች አሉ። እኔ እውነቱን ለመናገር አጠቃላይ ነገሮችን ነው መናገር የሚችለው ይህኛው ልክ ነው፣ የዛኛው ልክ አይደለም የሚለውን ለመናገር አንዳንድ ተጨባጭ ማስረጃዎችን ማግኘት ያስፈልጋል። ያንም በተመለከተ እኔ አክሰሱም የለኝም ለዚህ አይነት ነገር ነገር ግን በአጠቃላይ ልብ የሚችለው አንዳንድ ስህተቶች ቢኖሩ አንዳንድ አላግባብ የሚደረጉ ድርጊቶች ቢኖሩ መንግሥት በሆደ ሰፊነት ሊያስተናግደውና መስመር ሊያስይዘው የሚገባው ነገር ይመስላል። አጠቃላይ የማየው የፕሬስን እድገት የሚፈታተኑ ሁኔታዎች አሉ። ካለምንም ምክንያት ወይም ምንም መነሻነት ሳይኖረው የተወሰዱ እርምጃዎች ናቸው ብዬ ለማጠቃለል ያስቸግረኝ። ነገር ግን ስህተቶች እንኳን ቢኖሩ መንግሥት በሆደ ሰፊነት የፕሬስ ነፃነት እንዲከበር በፕሬሱ ውስጥ ያሉ ተዋናዮች ወደ መስመር እንዲገቡና ኃላፊነታቸውን በትክክል እንዲወጡ ለማድረግ የሚያስችሉ ትግስትን የተላበሱ እርምጃዎችን መውሰድ ይኖርበታል እላለሁ። በአጠቃላይ ግን ከጅማሮ ከነበረው ሁኔታ የፕሬሱ ሁኔታ እያሽቆለቆለ የመጣ ነው የሚመስ ዶክተር ካሳሁን ቀደም ብዬ በመንደርደሪያው እንደ ጠቀስኩት የኢትዮጵያው ጠቅላይ ሚኒስትር የኢህአዴግን ሀያ ሶስት አመታት ጉዞ አስመልክቶ ባደረጉት ንግግር ካነሷቸው አንዳንድ ጭብጦች ከሳቸው ድምጽ እየሰማን እንመልከት። ቋንቋን መሰረት ያደረገውን የፌዴራላዊ ስርአት አደረጃጀት በግራና በቀኝ የሚቀርቡ ሀሳቦች ተንትርሶ ይህን ይላሉ። ይህን የድሮውን ቁስል እየቆሰቆሱ መነጠል አሁንም ይገባሃል የሚሉ ጠባብ ሀይሎች ደግሞ አሉ። እነዚህና ደግሞ የድሮ ስርአት መምጣት አለበት እኛ ካልገዛን እኛ የበላይ ካልሆንን በስተቀር ኢትዮጵያ የምትባል ትልቅ ሀገር የለችም ብሎ የሚያስቡ ኢትዮጵያን በራሳቸው ዙሪያ ብቻ የሚያስቡ የሌሎች የህዝቦች ኢትዮጵያ የህዝቦች የሁሉም መሆኗን የሚዘነጉ ሀይሎች እነዚህ ሁለቱ ጫፎች ናቸው አንዱ አንዱን እየመገበ ኢትዮጵያዊነት ተዳክመዋል የሚል ነገር የሚናገሩት በህዝብ አካባቢ በብሔር ብሔረሰቦች አካባቢ ግን ኢትዮጵያዊነት ደምቋል እንደ ሰሙት ጠቅላይ ሚኒስትሩ ሁለቱ ጫፎች ያሏቸውን በአንድ በኩልና የቀድሞ ስርዓት እንዲመጣ የሚፈልጉ በሌላ በኩል ደግሞ የቆየውን እየቆሰቆሱ ያሏቸው ጠባብ ኃይሎች በሁለት ይለዩቸዋል። ኢትዮጵያዊነት ደምቋል ነው የሚሉት እሳቸው። በእርግጥ በኢትዮጵያዊነት መንፈስ ሰዎች የሚተያዩበት ሁኔታ ቀድሞ ከነበረውም አብበዋል፣ አድጓል ማለት እንችላለን። እንደ ጠቅላይ ሚኒስትሩ አስተያየት በመሪ ደረጃ ጠባብ ሀይሎችና የትምክህት ሀይሎች የሚባሉት ኢትዮጵያዊነት መድመቅ ለኢትዮጵያዊነት እየጎለበተ መሄድ አደገኞች መሆናቸውን መቀበል ይቻላል። በዚህ ላይ ምንም ችግር የለም። በአብዛኛው የነበረው ተስፋ ከመጀመሪያው እየተሻለ ህዝቦች እየተቀራረቡ፣ እየተከባበሩ ይሄዳሉ የሚል ነበር። ግን አሁን የቅርብ ጊዜውንም ጨምሮ የምናየው ነገር ቀድሞ ባለፉት ውልዶች ዘመን ዘመናት የተሰሩትን አንዳንድ አልአግባብ የሆኑ ነገሮችን እያጎሉ እያስፋፉ የቁጣ የቂም መንስኤ ሊሆኑ የሚችሉ እርምጃዎች በመንግስት ውስጥ አለን በሚሉ ኃይሎች ጭምር ሳይቀር የሚከናወንበትን ሁኔታ እና ያለን እና ተስፋ እንደተደረገ እንደተጠበቀው እየደመቀ እያበበ የሄደ ጉዳይ አይመስለኝም። ሁኔታ ያው ሁም የመጠራጠር አሁንም ለጠብና ለመራራቅ ለቁርሾ መንስኤ የሚሆኑ ነገሮች ኃላፊነት ይሰማቸው ይገባቸው በነበሩ ዋናዎች ሀይሎች ጥምር እየተረዘቡ የሚሄዱበትን ሁኔታ እናያለን። ምሳሌዎችንም አንስቶ መናገር ይቻላል። እስኪ አንዳንድ ምሳሌዎችን አሁን በቅርብ እንኳን አልፎ አልፎ እስከዚህ ከቁጥጥር የወጣ ነገርም ባይሆን የሚታዩ ነገሮች በአንዳንድ አካባቢዎች ለአንድ ጊዜ ተደርገዋል ተብለው የሚነገሩ የሚጋነኑ ጉዳዮችን አስመልክቶ ቋሚ ነገር ቅርስ ነገር የማቆም ወጣቱ ትውልድ የወደፊቱ ትውልድ ይህም እያየ ከመቀራረብ ይልቅ የሚራራቁበትን ሁኔታ ያስከትሉ የሚችሉ ምልክቶችን ሁሉ እስከ ማስቀመጥ የተደረሰበት ሁኔታ አለ። ከሃያ ምናምን ዓመት በኋላ ደግሞ እንደዚህኛው የተጋነነ ባይሆንም የሕዝቦችን በአንድነት ደግሞ የሚፈታተኑ የመከባበርን የመቀራረብን ሁኔታዎች ደግሞ የሚጻረሩ አልፎ አልፎ አይዞሌት የሆኑ አንዳንድ ምልክቶችን ማየት የሚቻልበት ሁኔታ አለ። እነዚህ ነገሮች መንግስት በተቻለ መጠን ህዝቡን አስተባብሮ በውስጡ ያሉትን አፍራሽ ሀይሎችን ጭምር ደግሞ ወደ መስመር እያስገባ የሚሄድበት ሁኔታ በሌለበት ማዕቀፍ ውስጥ ይሄ ነገር እሳቸው እንዳሉት እያበበ እየደመቀ የመጣበት ሁኔታ አለ ብሎ በአሁኑ ሁኔታ መደምደም ትንሽ አስቸጋሪ ነው። ግን ጥረት ተደረገ። ዶክተር ካሳሁን ጠቅላይ ሚኒስትሩ ራሳቸው አሁን የመጨረሻ ያሉትን በተለይ በመንግስት ውስጥ ራሱ ወይም ስልጣን ላይ ባሉ ወገኖች መካከል ያሉ ልዩነቶችን አስመልክቶ እርሳቸው የሚያምኑትን ደግሞ እንስማ። የገዢው ፓርቲ ኢህአዴግ አንዳንድ አመራሮችም የሚፈጥሩትን የዴሞክራሲ እንቅፋትነትን እንደተለመደው በኃላፊነት መንፈስ እያስወገድን ዴሞክራሲያችን የበለጠ እንዲጎለብት እናደርጋለን። ይህንን ለማድረግ የሚያስችለንን በኢህአዴግ ተነሳሽነት የተዘጋጀ የስነ ምግባር ህግ ያለን በመሆኑ በጽናት ተግባራዊ እናደርጋለን። እንደ ሰሙት በኢህአዴግ ውስጥ ያሉ አንዳንድ ያሏቸውን ከዚህ ቀደም ተከተልን ያሉትን በኢህአዴግ ያለ ስነ ምግባር ተከትለን እናርማለን ነው የሚሉት። በግልጽ ግን ያምናሉ ልዩነቶች፣ ያለመግባባቶችና ኢህአዴግ እያካሄደ ነው ያሉትን የዲሞክራሲ ሂደት የማደናቀፍ ብለው ነው የሚተቹት። በዚህ ላይስ ምን አስተያየት አለዎት? በመሰረተ ሀሳቡ ምንም ችግር የለም። በጣም በጣም ሊደገፍ የሚገባው ነገር ነው የኔ ከየት ግን ኢህአዴግ አመራር ውስጥ ክፍፍል ተደርጎ በአንድ ወገን አሸናፊነት ከተጠናቀቀ በኋላም ተመሳሳይ ነገሮች ተነግረዋል። ጸረ ዲሞክራሲያውያን ኃይሎችን እንታገላለን፣ መልካም አስተዳደርን እናሰፍናለን፣ መስመር እናስገባለን፣ ወደፊት በኛ አቅጣጫ እንጓዛለን የሚሉ አነጋገሮችን ሰምተናል። እንግዲህ አስር አስራ ምናምን አመት በፊት የዚህ ውጤት የሆነው በድርጅቱ ውስጥ ያሉ በተቃራኒ ጎራ የቆሙ ወገኖችን የማስወገድ ሁኔታ ብቻ ሆኖ ነው ተወስኖ የቀረው። ይሄ እንደማይደገም ተስፋ አድርጎ መመኘት ይቻላል። ይሄ እንደ ካሁን በፊቱ እንዲህ የማይደገምበት ምክንያት አይኖርም ብለው መጠበቅ አስቸጋሪ ይሆናል። ነገር ግን የጠቅላይ ሚኒስትሩን ንግግር በጥሬው ከወሰድነው እና ይሄ አንዳንድ በጣም ውሱን የሆኑ ግቦችን ብቻ ለማሳካት የሚደረግ ካልሆነ በስተቀር ፓርቲውም ሆነ መንግስት በዚህ በኩል ለቁርጠኝነት የሚገባበት ከሆነ የሚደገፍ ነገር ይሄ እንግዲህ ስምምነት በትክክለኛው ሁኔታ የሚገባበት ነው አይደለም የሚለውን የምናየው ይሆናል። ዶክተር ካሳሁን ብዙዎችን ወደሚያነጋግር አንድ ጭብጥ ልውሰዶ ሙስናም በተመለከተ በተለያየ የስልጣን ተዋረድ የሚገኙ የመንግስት ኃላፊዎች በከፋ ሙስና ውስጥ ይገኛሉ የሚል ትችት አለ። ሙስና በአገር ደረጃ በስፋት ተንስራፍተዋል፣ ተጠያቂነት ከመቼውም በላይ ባዘቀዘቀ ደረጃ ላይ ነው የሚገኘው የሚለው አስተያየት አንዳንዴ ከጠቅላይ ሚኒስትር መለስ እረፍት በኋላ የሚሰማ አካል ካለመኖሩ ጋርም አያይዘው የሚተቸው አሉ። በአጠቃላይ ሙስና በሀገሪቱ ውስጥ የተስፋፋበትን ሁኔታ በተመለከተ ምን ይነግሩናል? በእኔ ግምት የተወሰዱ አንዳንድ እርምጃዎች አሉ። ነገር ግን የሙስና ሁኔታ አሁንም በጣም አሳሳቢ በሆነ ደረጃ ላይ የሚገኙ መስሎ፣ ስለዚህ ምንድን ነው ምክንያት? የፍትህ አካላት አሉ። የናሽናል ኢንቴግሪቲ ሲስተሙ አካላት አሉ ጸረ ሙስና ኮሚሽን የሚባለው ከተቋቋሙ አስርት ዓመታትን አስቆጥሯል። ምንም ነገር አልተሰራም ማለት አይቻልም። ነገር ግን በጣም ውሱንና አንዳንድ ነገሮችን ከግምት ውስጥ ያስገባ የተመጠነ አካሄድ የሚታይ ይመስለኛል። በማስተማሩም ረገድ፣ በማስተካከሉም ረገድ፣ በመቅጣቱም ረገድ፣ በማስወገዱም ረገድ እና በአጠቃላይ የሙስና ሁኔታ አሁንም የሀገሪቱን ህልና የህዝቧን ህልና የመንግስትንም ህሉና የሚፈታተልበት ደረጃ ላይ የደረሰ ይመስሉ። ዶክተር ካሳሁን ብርሃኑ በአዲስ አበባ ዩኒቨርስቲ የፖለቲካ ሳይንስ ትምህርት ክፍል ሊቀመንበር፣ በወቅታዊውም ሀያ ሶስት አመታት በዘለቀው የኢህአዴግ ጉዞ የኢትዮጵያ መንግስት ይዞታ ዙሪያ ሙያዊ ትንታኔ ስለሰጡን ለጊዜው አመሰግናለሁ። እግዜር ስጥልኝ፣ አመሰግናለሁ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የምሽቱ አስተናጋጃችሁ ሄኖክ ሰማግዜር ነኝ። ውይይቱን ተከታትለናል። አሁን ደግሞ እናንተን ዘና ሊያደርግ በአድማጮቹ የተመረጡ የእንግሊዝኛ ዜማዎቹን ይዞ ሲያስተናግዳቸው የሚያመሸው ደሳሌ መኮንን ነው። የሙዚቃ ቃና No more. No. So just like Pinocchio, his nose gon' grow Go. Cause should make my Mariah Carey green blout, wow I wish I had a lot of take to test right now right. He hit my girl word, oldest oh, witch you her you he know he a bird, right. I know he a nerd right. Kiss me in the A, with a bad yellow bone wow. 9, 10, wow. 11, 12, diamond chains on. All up in the mm. blog say we met at the bar When I don't even know you are Sayin' huh. way up in your house, saying I'm up in your car But you in L.A. I'm out at your mains I'm up in the um, A yeah. You so, so yeah. lame And no one Mine. here Even mentions <laughs> your name <laughs> It must be the weed It must be the E Cause you be poppin' Heard you get it poppin' ho huh? oh, Huh. With the kid, uh, you know what it, it is. If the girl flawless, you know what we did. Shout out stay fresh, got him upset. Yeah. Simply cause she blessed, you know she the best. You want yes. your job, you hatin' hard, ain't gon' feed you, I'ma let you stop. Corporation on uh. the press conference, you a conversation. Uh. Oh, oh, oh. ሰላም ሰላም ሰላም፣ ጤና ይስጥልኝ። የተከበራችሁ ሙዚቃ ቃድ አድማጮች እንደምንሰነበታችሁ፣ እንደምናመሻችሁ፣ ለሳምንታ የክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁኝ። ኦብሰስድ በተሰኘው በመሪያ ኬሪ ዜማ ነው የምሽት ፕሮግራማችንን እየጀመር ነው። በዛሬው ፕሮግራም የእናንተን የዜማ ምርጫዎች ነው የማስተናግደው። ከቀጣዩ ዜማ በኋላ በቀጥታ ወደ እናንተ የዜማ ምርጫዎች እገባለሁ። I'll shut down the city lights, I'll lie, cheat, I'll beg and bribe to make you well, to make you well. When enemies are at your door, I'll carry you away from more. If you need help, if you need help, your hope dangling by a string, I'll share in your suffering to make you well, to make you well. Give me reasons to believe. And I will do it for you, for you Maybe I'm not moving on. I love you long after you're gone. For you, for you You will never sleep alone. I love you long after you go, And long after you're gone, gone, gone. When you fall like a statue, I'm gonna be there to catch you, put you on your feet. Feet. And if your well is empty, not a thing will prevent me. Tell me what you need. What do you need? I surrender honestly. You've always done the same for me. So I will do it for you. you're gone, gone, gone you're my backbone you're my cornerstone you're my crutch when my legs stop moving you're my head start you're my rugged heart you're the pulse that I've always needed like a drum baby don't stop beating like a drum baby don't stop beating like a drum baby don't stop beating like ጎን ጎን ጎን የተሰኘውን የፊሊፕ ፊሊፕስን ዜማ ነበር ያደመጥነው። ሀይ ደሳለኝ ሲሳይ ታደለነኝ፣ ከጅማ የአርኬሊን ዌን ኤ ውመን ላቭ የተሰኘውን ዜማውን ለወንድሜ ለስንታየው ታደል እና ካሊፎርኒያ ለሚኖሩ ቤተሰቦች በሙሉ መርጫለሁና ባክንስቴ Asa maling. When a woman love ኦመንስ ላቭ አርኬሊ ነበር። ሰላም። የሙዚቃ ቃና አዘጋጅ ሂሩት ነጋሽ ነኝ። ከሲልቨር ስፕሪንግ ሜሪላንድ፣ ደሴ ከተማ ለሚገኘው ፍቅረኛ ና የወደፊቱ ባለቤት ይሆናል ብዬ ለማስበው ለሙላቶ ኃይሌ ከናፍቆታዬ ሰላምታዬ ጋር ዊ ኦል ስሊፕ አሎን እያለች ሼር የምትጫወተውን ዜማ መርጨለታለሁና ባክን አሰማልኝ። ሙላቶ ያንተ ቀንደኛ አድማጭ ነው፣ ዘወትር ቅዳሜ ቅዳሜ የሙዚቃ ቃና አያመልጠውምና ዊ ኦል ስሊፕ አሎን እንዲሰማው እባክህ። Somebody somewhere turns off the lights, somebody all alone faces of night. You've got to be strong when you're out on your own. Cause sooner or later. አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ ኃይል ላዩን ጻፉልን፣ እንደውሉልን የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልእክት ትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜይል ስታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤኒውስ ዳት ካም ወይም ቃና ደስ አት ቪኦኤኒውስ ዳት ካም ብላችሁ በሁለቱም ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሀሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶች ችሁን በደስታ ተቀብለን ነው የምናስተናግደው። ዊ ኦል ስሊፕ አሎን የተሰኘውን የሸርን ዜማ ከሲልቨር ስፕሪንግ ሜሪላንድ ሂሩት ነጋሽ ደሴ ከተማ ለሚገኘው ጓደኛዋ ለሙላቱ ኃይሌ መርጣለት ነው ያደመጥነው። ሂሩት ለምርጫሽ እናመሰግናለን። አንድ ቀን ብቅ ብለሽ ጎብኝኝ፣ ቪኦኤ ከሲልቨር ስፕሪንግ ብዙም አይርቅም። ቀጣዩ ኢሜል የመጣችው ከዚሁ ከዩናይትድ ስቴትስ ከካሊፎርኒያ ግዛት ነው። ሀይደሱ ሚካኤል በላይ እባላለሁኝ ከሎስ አንጀለስ። አዲስ አበባ ለሚኖሩት ለአባቴ ላቶ በላይ ንጉሴ፣ ለእናቴ ለወይዘሮ አታለለች ንጋቱ፣ ለወንድሞችና ለእህቶቼ ኤ ቼንጅ ዝ ጎነ ካም የተሰኘውን የሳም ኩክን ዜማ መርጭላችኋለሁና እስቲ ባክን በአየር ላይ አውልልኝ። it been a long. telling me Brother, help me, please. But he winds up knocking me back down. ቼንጅዝ ጎነካም የሳምኮክን ዜማ የሎስ አንጀለሱ ሚካኤል በላይ አዲስ አበባ ለሚኖሩት ቤተሰቦቹ መርጦት ነው፣ እያደመጥ ነው። ሀይ ደሱ ንጉሽ ፈራው ነኝ ከወሎ ወረባቦው ኮሚኒኬሽን ኦፊስ ወረባቦ ለሚኖሩት የመንግስት መገናኛ ሠራተኞች፣ ለወረባቦ አስተማሪዎች በሙሉ የላይኖል ሪችን ኦል ናይት ሎንግ የተሰኘውን ዜማውን እስቲ ባክን አሰማልኝ። Raise the roof and have some fun. Throw away the work to be done. Let the music play on. Play on, play on. Everybody sing, everybody dance. Lose yourself in wild romance. ናይት ሎንግ የተሰኘውን የላዮነል ሪችን ዜማ ነበር ያዳመጥነው። ሰላም ቪዎች እንደምን አላችሁ? ገበያው እውነቱ እባላለሁ ከደብረ ማርቆስ ነው። ኢሜይል የማደርገው ለአባቴ ለእውነቱ ፈንታ፣ ደብረ ወርቅ ነው የሚገኙት። ትሪፍት ሾፕ የተሰኘውን የማክልሞርን እና የራያን ሉዊስን ዜማ መርጫ አለሁና እባክህን አሰማልኝ። የደብረ ማርቆሱ ገበያ እውነቱ። እኔም ለዛሬ የመሰናበተው አንተ ለአባት በመረከው ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና But the selling, Makunin, Banibakul. Ciao. Hey, Makumar. Can we go to shopping? What, what, what, what? What, what, what, what? What, what, what? What, what, what? What, what, what? What, What? What? What? What? What? What? What? What? What? What? What? What? What? What? What? What? What? What? What? What? What? What? What? What? What? What? What? What? Club? Like what up? I got a big I'm just pumped. I bought some sh from a thrift Whoa. shop Ice in the fringe is so damn frosty The people like, damn, that's a cold as a donkey Rolling in hella deep, headed to the mezzanine Dressed in all pink, set my gator shoes Those are green drapes thin a leopard mink Girl standing next to me, probably should've washed this Smells like R. Kelly sheets but It was 99 cents. Copping it. Washing it. About to go and get some compliments. Passing up on those moccasins. Someone else has been walking in. Oh. me and, and grungy. I am stunting and flossing and saving my money. And I'm hella happy that's a bargain. Oh. I'm gonna take your grandpa style. I'm gonna take your grandpa style. No, for real. Ask your grandpa. Can I have his hand me down? Your you. lord jumpsuit and some house slippers. Dookie brown leather jacket that I found. Dig it. Oh. They had a broken keyboard. Yeah. I bought a broken keyboard. Yeah. I bought a skeet blanket. Then I bought a knee oh. Hello. Hello, my ace man, my Miller. I ain't got nothing on my fringe game. Hell no, I could take some pro wings, them cool. Sell those the sneaker heads to be like, ah, oh, he got the Velcro. I'm gonna pop some tags. Only got twenty dollars in my pocket. I, I, I'm hunting, looking for a come-up. This is being awesome. I'm gonna pop some tags. Only got twenty dollars in my pocket. I, I, I'm hunting, looking for a come-up. This is. Awesome. What she know about rocking the wolf on your noggin What she knowin' about wearing a fur fox skin Whoa. I'm digging, I'm digging, I'm searching right through that luggage. One man's trash, that's another man's come up Whoa. Thank your granddad. We're donating that plaid button up shirt Cause right now I'm up in her start. I'm at the goodwill, you can find me in the -s. I'm not I'm not stuck on searching in the section -s. Your grandma, your auntie, your mama, your mammy. I'll take those flannel zebra jammies secondhand and rock that Whoa The built in onesie with the socks on them. Whoa. I hit the party and they stop and that. Whoa! They be like, oh, that Gucci, that's hella tight. I'm like, yo, that's $50 for a t-shirt. Limited edition, let's do some simple edition. $50 for a t-shirt, that's just some ignorant. I call that getting swindled and pipped. I call that getting tricked by a business. That shirt's hella though And having the same one as six other people in this club is a hella don't. eat gang, come take a look through my telescope. Trying to get girls from a brand, and you hella won't. Then you hello won't. <laughs> Poppin tags! Yeah! Oh. I'm gonna pop some tags. Only got $20 in my pocket. I'm, I'm hunting, looking for a tummer. This is fing my son. Awesome. I'll wear your granddad's clothes. I look incredible. I'm in this big air coat from that thrift shop down the road. That's right. look incredible. Now come on, man. I'm in this big old pool. Come on. From that thrift shop down the Let's road. Go. I'm gonna pop some tags. Only got $20 in my pocket. I I I I'm hunting, looking for a come up. This is awesome I'm gonna pop some tags. Only got $20 in my pocket. I I I I'm hunting, looking for a come This is so um... What she know about rocking the wolf on your noggin What she knowin' about wearin' a fur fox skin Whoa. I'm diggin', I'm diggin', I'm searchin' right through that luggage One man's trash, that's another man's come up Whoa. Thank your granddad. for are donating that plaid button up shirt Cause right now I'm up in her start I'm at the goodwill you can find me in the I'm not, I'm not stuck on searching in the section. Your grandma, your auntie, your mama, your mammy. I'll take those flannel zebra jammies secondhand and rock that. Whoa. The built in onesie with the socks on them. Whoa. I hit the party and they stop in that. Whoa. They be like, oh, that Gucci, that's hella tight. I'm like, yo, that's $50 for a t-shirt. Limited edition, let's do some simple edition. $50 for a t-shirt, that's just some ignorant I call that getting swindled and pimped. I call that getting tricked by business. That your hella dope, And that. The same one as six other people in this club is a hella don't eat gang. Come take a look through my telescope, trying to get girls from a brand. Man, you hella won't. Man, you hella won't. Goodwill, Poppin tags. Yeah, no. I'm gonna pop some tags. Only got $20 in my pocket. I, I, I'm hunting, looking for a up. This is my son. Awesome. Wear your granddad's clothes I look incredible I'm in this big Air coat from that thrift shop Down the road ደሳለኝ መኮንንም በአድማጮቹ ስም እናመሰግናለን። አድማጮች አሁን ዝግጅታችን ከመጠናቀቁ በፊት ትናንትና የራዲዮ መጽሔት ቅንብራችሁ ምንድን ነው ብለን አሉላ ከበደን ሄኖክን ዜናን፣ የጠይቀ ነው ነበር። ያንን እንስማና ማጠቃለያ ዜና አንብቤ እንሰናበታለን። አሉላ ከበደ። አድማጮች የሬዲዮ መጽሔት ዝግጅት እሁድ እጃችሁ ከምን የራዲዮ መጽሔት ህኖክ በርከት ያሉ ቅንብሮችን ይዟል። ውይይቶች አሉን፣ ቃለምልልሶች አሉን። የባህል ሸጋ የባህል ድምፃዊ ፋሲል ደሞዝን ታውቁት ይሆናል። አረገረገረ አረሱት ከአማርኛው ከአነጋገሩ ዘይቤው ጨምሮ ወግ ያለው ከሙዚቃም፣ እዚሁ ከስቱዲያ ያንቆረቁረልናል እሱ አለ። ሌላ ሰፋ ያሉ ውይይቶች አሉን። ቀደም ሲል ታስታውሱ እንደሆን በመስታወት የወጣቶችን የመስተዋት ሰው የነበርክ ዘመን ማለት ነው። በጣም ያሳዝናል። የአሁኑን ሁለት ሳምንት እንግዲህ በሩቅ ከቆጠር ሹ ያስኬደናል አልፎ አልፎ በግድ በምናመጣ ባለፈው በመጣው ጊዜ ነካ ያደረግ ነው የኢትዮጵያውያን የሽልማት ድርጅት የወጣቶችን ጉዳይ በእናንተ አስተናገድን። በራኒ መጽሔት ደግሞ አዋቂዎቹን አምስቱን ጋብዘናል። በጣም ግሩም ውይይት አለ። ሰዓታችን እንደፈቀደ ሌላ አንድ ዝግጅት ደግሞ በዚህ አቅራቢያችን የሚገኘው የአፍሪካ የኪነ ጥበብ ወይም የጥበብ ሙዚየም ሀምሳኛ ዓመቱን ያከብራል። እሱን የተመለከተ ቅንብር የጋዜጠኝነት ሙያ በመለማመድ ላይ የምትገኘው ወጣት ናኦሚ ዘግባልናለች። እሱን ይዘናል። ግሩም ግጥም አለ። ዜማዎች አሉ። ልቀጥል? አይ ይበቃናል። እናመሰግናለን። ለቅምሻ ያህል ነበር ያልንህ፣ አንድ ሰዓት እንኳን ልንሰጠህ አይደለም። እናመሰግናለን። አድማጮች እሁድ ከምሽቱ ሶስት ሰዓት እስከ አራት ሰዓት ቀጠሯችሁ ከሬዲዮ መጽሔት አዘጋጆች ጋር እንዲሆን እንጋብዛለን። አድማጮች አሁን ከመሰናበታችን በፊት ማጠቃለያ ዜና። የዩክሬን ፕሬዚደንት አዲስ የተመረጡት ማለት ነው ፔትሮ ፖሮሼንኮ ክሬሚያ የዩክሬን አካል ነበረች፣ ወደፊትም ትሆናለች፣ አሁንም ነች ሲሉ ተናገሩ። ዩክሬን ከሶቪየት ህብረት ከተገነጠለች ወዲህ አምስተኛ ፕሬዚደንቷ የሆኑት ፖሮሼንኮ በቃለ መሀላ ስነስርዓታቸው ላይ ባሰሙት ንግግር ሩሲያ ክሬሚያን በኃይል ከግዛቷ መቀላቀሏን የሚቀበለው አይደለም ብለዋል። ሞስኮ ወደ ጥቁር ባህሯ ልሳነ ምድር ወታደሮች ልካ በመጋቢት ወር እንደተቆጣጠረቻት ይታወሳል። አዲሱ የዩክሬን መሪ በምስራቁ የሀገሪቱ ክፍል ተገንጣይ የሩሲያ ወገንተኞች ከመንግስታቸው ኃይሎች በሚዋጉበት አካባቢ ንግግር እንከፍታለን ሲሉ ቃል ገብተዋል። በዚህ ስነ ስርአት ላይ የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን እና ሪፑብሊካኑ ሴኔተር ጆን መኬን ተገኝተዋል። በሰሜን አፍጋኒስታን የጎርፍ አደጋ ደርሶ ከሃምሳ በላይ ሰዎች ገደለ፣ በመቶች የተቆጠሩ ጠፍተዋል ሲሉ የአካባቢው ባለስልጣናት ገልጸዋል። የመቶ ሰዎች ቁጥር ይጨምራል የሚል ስጋት እንዳለ ነው ባግላን የምትባለው ክፍለ ግዛት ባለስልጣናት ያስታወቁት። በምዕራብ አፍሪቃ በተቀሰቀሰው የተቀሰቀሰው የኢቦላ ቫይረስ ወረርሽኝ ገና በቁጥጥር ስር አልዋለም ሲሉ ኤክስፐርቶች ተናግረዋል። ወረርሽኙ ባለፈው የካቲት ወር በተቀሰቀሰባት በደቡብ ምስራቅ ጊኒ እስካሁን ከሁለት መቶ በላይ ሰዎችን ገድሏል። ካለፈው ግንቦት ወር በሴራሊዮን ከጀመረ ወዲህ በርካታ የቫይረሱ አዲስ ተያዦች መገኘታቸው ተዘግቧል። በበሽታው የተያዘ ሰው ሕይወቱ ካለፈም በኋላ ቢሆን በሰውነቱ ፈሳሽ ንክኪ የሚተላለፈው ወረርሽኝ በአንዳንድ አካባቢዎች እንደገና እየተቀሰቀሰ፣ በሌሎች ደግሞ ጭራሹን ባልነበረባቸው አካባቢዎችም ብቅ እያለ መሆኑ ነው የተሰማው። በኢራቅ ምዕራባዊ አንባር ክፍለ ሀገር ታጣቂዎች በአንድ ዩኒቨርሲቲ ላይ ጥቃት አድርሰው በርካታ ተማሪዎችን አገቱ። የጸጥታ ኃይሎች ግቢውን ከታጣቂዎቹ ለማስለቀቅ ተኩሱ እንደተከፈቱ ነው የተሰማው። ፖሊሶች ሲናገሩ አጥቂዎቹ ዛሬ ቅዳሜ ጠዋት ራማዲ በምትባለው ክፍለ ሀገር አንባር የሚባል ዩኒቨርሲቲ ግቢ ጠባቂዎች ላይ ተኩስ በከፈቱበት ወቅት ግቢው በተማሪዎች የተሞላበት ወቅት እንደነበር ተነግረዋል። ዩናይትድ ስቴትስ ከኢራን ጋር በኒውክሌየር መርሃ ግብር የሚነጋገሩ ሁለት ከፍተኛ የዲፕሎማሲ ባለስልጣናት ወደ ጄኒቫ እንደምትልክ አስታውቃለች። ምክትል የውጭ ጉዳይ ሚኒስትሩ ዊሊያም በርንስ፣ እና ዋናዋ ከኢራን ጋር ተደራዳሪ የፖለቲካ ጉዳይ ረዳት የውጭ ጉዳይ ሚኒስትሯ ወንዲ ሸርመን ናቸው የሚጓዙት። የአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ ዝግጅት ክፍል ከምሽቱ 3 ሰዓት ጀምሮ ሲያሰማችው የቆየው ዝግጅት በዚሁ ተጠናቋል። አስታውሶ የምንገኘው በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት በናይል ሳት ነው። ነገ ከምሽቱ በ3 ሰዓት ላይ እስከምንገናኝ የምሰናበታችሁ ሄኖክ ሰማግዜር ነኝ። ሰላም ደህና ደሩ።